እያሱ ተላይነህ ገና ከልጅነቱ ጀምሮ አለ ፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት ገብቶ እንደሚማር አውቅ ነበር ይላል። በአብስትራክት ኤክስፕረሽኒዝም ምናባዊ ወይም ወለፈንድ አገላለጽ ላይ ትኩረት ሰጥቶ ትምህርቱን ተከታትሏል። ከባህር ዳር መጥቶ ሕልሙ ወደ ሆነው አለ ፈለገ ሰላም የጥበብ ትምህርት ቤት ከገባ በኋላም በዘመኑ ስመጥር በሆኑ መምህራን ስም ጥበብን መቅሰም መቻሉም ትልቅ እድል እንደሆነለት ይናገራል። አለ የስነ ጥበብና ዲዛይን ትምህርት ቤት አፍሪካ ውስጥም ትልቅ ስም ካላቸው ትምህርት ቤቶች አንዱ ነው ብዙ አለም ላይ ታዋቂ ሰዓሊዎች የወጡበት ትልቅ ትምህርት ቤት ነው እዚህ ትምህርት ቤት ውስጥ ጆይን ካደረግኩ በኋላ ትልልቅ መምህሮችን የማግኘት ዕድል አጋጥሞኛል ልክ እንደ አቶ ታደሰ መስፍን መዝገቡ ተሰማ አይነት ትልልቅ ሰዓሊዎችን አግኝቼ ከእነሱ የተለያዩ ትምህርቶችን መማር ችያለሁ ቆንጆ ጊዜ ነበር ያሳለፍኩት የእኔ ስራዎች አብስትራክት ኤክስፕሬሽኒዝም በሚባል አሳሳል ውስጥ የሚመደቡ ናቸው። ከሁለተኛው የዓለም ጦርነት በኋላ በአስራ ዘጠኝ አርባ አራት ገደማ በአሜሪካ የተሰጠ የአሳሳል ዘዴ ነው። ዓለም ላይ የነበረው አጠቃላይ ሁኔታ በመቀየሩ ኦልሞስት በህመምና በረሀብ እንዲሁም በጦርነት ከሞተው አጠቃላይ ከሀምሳ እስከ ሰማንያ ሚሊዮን ህዝብ ነው የጠፋው። በዚህ ምክንያት ሰዓሊዎች የውስጥ ብሶታቸውን ለማውጣት ቁጣቸውን ለመግለጽ፣ መከፋታቸውን ለማሳየት ሲባል የተጀመረ ሙቭመንት ነበር ሞደርን አርት። ስለዚህ የኔ ስራዎች በዛ ውስጥ የሚገኙ ናቸው። የውስጥ ፍላጎቴን ፎርም እና ደማቅ ቀለሞች ተቀናጅተው ካንቫስ ላይ ኮምፖዝ የማደርግበት የአሳሳብ ዘዴ ነው። የእያሱ የሰአሊነት ጉዞ ከልጅነቱ ጀምሮ እየዳበረ የመጣ ሲሆን በልጅነቱ መምህራን በስዕል የተደገፉ መልመጃዎችን ሲሰጡ የራሱንና የታላቅ ወንድሙንም ጨምሮ ይስል እንደነበርም ያስታውሳል። በዋናነት ሰአሊ መሆን እንደሚችል የተረዳበትን የልጅነት ገጠሜን ግን እንዲህ ይገልጸዋል አንደኛ ክፍል ወይም ሁለተኛ ክፍል ጀምሮ ክላስ ውስጥ ስንማር የመማሪያ መጽሐፎች ላይ የሚገኙ ስዕሎችን ኮፒ እንድናደርግ ክላስ ወርክና አሳይመንት ይሰጠን ነበር በዛን ጊዜ የሚሰራቸው ስራዎች መጽሐፉን አስደግፌ ትሬስ በማድረግ በመገልበጥ ነበር የጀመርኩት በዛ መምህሮች ሲያበረታቱኝ ታላቅ ወንድሜ ደግሞ ከኔ በሶስት ክፍል ይበልጥ ነበር የእሱንም አሳይመንት እኔ ይሰራና ለመምህሮቹ ሲያሳያቸው የእነሱ ፊድባክ አምጥቶ ለእኔ ሲነግረኝ በዛ እየተበረታታ እንደዚህ እንደዚህ እያደገ ፍላጎቴና ስኪሉ አንድ ላይ እያደገ ሄዷል። አንድ ብር ኖቱን በራሱ ላይ ሳይዝ በአንድ ብር ሳይዝ ሰርቼ ከጓደኞቼ ጋር ሱቅ ሄደን ብስኩት ገዛንበት። እዛም ባለ ሱቁ ይቆጣናል ብለን ፍርተን ድጋሚ ሄደን ገንዘቡን ሰጠን። እኔ ሳልኩትን አንድ ብር ስንቀበለው አልተቆጣንም። በጣም አበረታታ። ከዛ ቤተሰብም አወቀ ያኔ አራተኛ ክፍል ነበርኩ። የትምህርት መዝጊያ ጊዜ ላይ ትምህርት ቤት ውስጥ ኤግዚቢሽን አቀረብኳት እችን ስራ እና በዚያ ሰዓት ያገኘሁት ፊድባክ ከዛም በኋላ እንደዚህ እየተደጋገፈ ነው። በአንድ ቀን አይደለም የወሰንኩት። ያው ያ መነሻው ሲሆን ከዛ በኋላ ግን በብዙ ነገሮች ውስጥ ነው እያደገ የመጣው እያሱ ከአለ የጥበብ ትምህርት ቤት ተመርቆ ከወጣው በኋላ ሶስት የቡድን ስራዎችን ያቀረበ ሲሆን አሁን ላይ ለስራው ሙሉ ለሙሉ ትኩረት በመስጠት የራሱን ስራዎች ለእይታ ለማቅረብ ሲል የሙሉ ጊዜ ሰዓሊ መሆኑንም ይናገራል። እኔም ታዲያ ወጣት ሆነ የሙሉ ጊዜ ሰዓሊ መሆን እንዴት ነው አይከብድም ወይ ስል ጠየቅኩት። ቢከብድም ዋናው ክፍያዬ ስዕሉን በመስራት የማገኘው ደስታ ነው ሲል እንዲህ አስረዳኝ። የሙሉ ጊዜ ሰዓሊ ሆኖ መኖርና የኑሮ ኤክስፔንሶችን መሸፈን በጣም ከባድ ነው። እኔ እንደ አጋጣሚ ከአርት ስኩል ከወጣ ጊዜ ጀምሮ ሌሎች ትንንሽ ቢዝነሶችን እሰራ ነበር እና ስዕሉ የሚሰራው ለራሴ ለነፍሴ ነው፣ ለመሸጥ አይደለም። ለመኖር የሚያስችለኝን ሌላ ቢዝነስ እሰራለሁ። ነገር ግን ያም ቢዝነስ በማይሳካበት ጊዜ በአርት ሙያው ስዕል የሚሰራው ለመሸጥ አይደለም። የኛ ክፍያችንን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የኛ ክፍያ። ስለዚህ የኮስሞቲክስ እቃዎችን አመርት ነበር። እንዴት ማምረት እንደሚቻል ሻምፖ፣ ኮንዲሽነር፣ ቅባቶች፣ ሳሙናዎች ዝን የመሳሰሉ ኬሚካሎችን አምርቼ ለገበያ አቀርባለሁ። በዓል ባዛሮችንም በመሳተፍ የተወሰኑ ሳንቲሞችን ማግኘት እችል ነበር። እንዲሁም በስሮችም ሰራተኞች ነበሩ። ነገር ግን የምተዳደረው በዛ ነበር ስል የምሰራው ለራሴ ነው ለመሸጥ አልነበረም። አሁን ግን ያለው ማርኬት ብዙም ስላልሆንና ሁለቱን አንድ ላይ ለማርኬት ስለከበደኝ ብዙ ጊዜ ለስዕል መስጠት ስላፈለግኩ አሁን ፉል ታይም ስቲዲዮ አርቲስት ኒ እሱን ነው እየሰራ ያለሁት። ስዕል ሽጦ መኖር ግን ስቲል አሁንም በጣም ከባድ ነው። ሎካል ማርኬቱ በጣም የደከመ ስለሆነ በጣም ታፍ ነው፣ ከባድ ነው። በዘንድሮ የሀያ ሀያ በአፍሪካ ዙሪያ የተውጣጡ ተስፋ የተጣለባቸው ሰዓሊያን ውድድር ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒአይ ላይ እጩ ከሆኑ ሶስት ኢትዮጵያውያን መካከል አንዱ ሆኗል። በዚህ ውድድር ላይ አሸናፊ እንደሚሆንም ትልቅ ተስፋ አለው። ኢፒአይ ሁለት ሺ ሀያ ኖሚኔት ነው የተደረግ ነው። በሁሉም የአፍሪካ ሀገሮች ኮሚቴ አለ። እዚህ ኢትዮጵያ ውስጥ የሚገኘው በ ሳሊና መምህር ሮቤል ተመስገን የሚመራ ሲሆን ኢትዮጵያ ውስጥ ያሉ ወጣት ሰዓሊዎች ለኢፒአይ ሁለት ሺህ ሀያ አርት ፕራይዝ እቁ ናቸው ብሎ ያመናቸውን በማወዳደር መርጠው ለምኔት ያደረጉ ከዛ ደግሞ የኢፒአይ ሁለት ሺህ ሀያ ኮሚቴ አስራ ሰባት ሰዓሊዎችን ከአጠቃላይ አፍሪካ ሾርት ሊስት አድርጓል ማለት ነው። ለፋይናል ውድድር አስራ ሰባት ውስጥ አንድ ይገኛል። አቅም ያላቸው ሰዓሊዎች ነው ከአጠቃላይ ከአፍሪካ ውስጥ ከብዙ ሀገሮች የተሳተፉ ቤቱ ምን እንደሚሆን አይታወቅም። ሌን ጥሩ ስራ ነው ይ ቀርብ ያለው ብዬ ማስበው እንግዲህ ሸንፋለው ብዬ የምጠብቀው የሀያ ሀያ ከአፍሪካ ዙሪያ የተውጣጡ ተስፋ የሚጣልባቸው ሰዓሊያን ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒአይ ውድድር አሸናፊዎች በቀጣይ ጥቅምት ዘጠኝ ቀን ይፋ የሚሆን ይሆናል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ